ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ባለፈው ወረሃ ጁላይ 25 በእስያና አውስትራሊያ የሚገኙ ዲፕሎማቶች ኢትዮጵያውያንና ትውልደ ኢትዮጵያውያንን ያካተተ ዌቢናር መድረክ ተሰናድቶ ተካሂዷል። የውይይት መድረኩ የመናገሪያ አጀንዳ ታላቁ የህዳሴ ግድብ የነበረ ሲሆን በተጋባዥ እንግድነት ከቀረቡት ውስጥ በሚኒስትር ማዕረግ የኢፌድሪ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውና የኢፌድሪ የውሃ መስኖና ኢነርጂ ሚኒስትር ኢንጂነር ዶክተር ስለሺ በቀለ ተገኝተዋል። ሌሎች ባለሙያዎችም በተጠበቡባቸው መስኮች ሙያዊ ትንታኔዎችን አቅርበዋል። የውይይት መድረኩ መሪ የነበሩት በህንድ የኤፌዴሪ አምባሳደር ዶክተር ትዝታ ሙልጌታ ናቸው። የውይይት መድረኩን የማሰናዳቱ እሳቤ የመነጨውም በሳቸው ከሚመራው በህንድ የኢትዮጵያ ኤምባሲ በመሆኑ የተነሳሽነቱን እሳቤ ለምንና እንዴት ለማንሳት ወደዳችሁ ስንል ቀዳሚ መጠይቃችንን አቅርበናል። በመጀመሪያ ለዚህ እድልና እኛን ኢንተርቪው ለማድረግ ጊዜውም ፈቃድም ስለተገኘ እናመሰግናለን። እንደሚታወቀው በ ኢትዮጵያ በተለያዩ ክፍል ሀገራት ውስጥ የተለያዩ ኤምባሲዎች አሏት። በጣም ብዙ ኤምባሲዎች አሏት። በዚህ ኤምባሲዋና በዲፕሎማቶቹ አማካኝነት የህዳሴ ግድብን አጠቃላይ ሁኔታ በማስመልከት ያለበትንም የድርድሩንም ደረጃ በማስመልከት በየጊዜው እያንዳንዱ ኤምባሲ ከሚወክላቸው አገራት ጋር የተለያዩ ማሳወቅን፣ መረጃ መስጠትን፣ መነጋገርን ስንሰራ ቆይተናል። ድሮም ሲሰራ ነበረ። አሁንም እየተሰራ ነው። ያው ወደፊትም የሚቀጥል ነገር ነው እና የዚህ አንደኛው ፓርቱ ከተወከልንባቸው አገሮች ባሻገር እዛ የተወከልንባቸው አገር ውስጥ የሚገኙ ኢትዮጵያውያን ወይም ትውልድ ኢትዮጵያውያን ስለዚህ ነገር ምን አይነት አስተዋጽኦ አላቸው የሚለውንም ራሱን የቻለ ትልቅ ቦታ ተሰጥቶት ከነሱም ጋር መመካከር፣ መነጋገር አንደኛው የስትራቴጂው አካል ነው። ስለሆነም ይህን በማመን በህንድ ውስጥ ከአንድ ሺ ሁለት መቶ በላይ በመንግስት ስፖንሰር የሚደረጉና በግላቸው የሚማሩ ተማሪዎች አሉን እንጂ ሌላ ብዙም ዳያስፖራ የለንም። ነገር ግን እነዚህ ተማሪዎች አብዛኞቹ የፒኤችዲ እና የማስተርስ ተማሪዎች በሆናቸው መጠን ይጽፋሉ ብዙ ጊዜ። አንዳንድ ጊዜ ሪፍሌክሽኖችን እናያለን በተለያዩ በጥናታዊ ጽሁፎቻቸው፣ አልፎ አልፎም በተለያዩ አርቲክሎችን ሲጽፉ እናያለን እና ፍላጎቱም እንዳለ የአንደኛውም የኛ የዳያስፖራም ባይሆኑ ብንጠቀምባቸው ኃይሎቻችን ስለሆኑ እነሱን ማሳወቅ እንዳለብን ስለተረዳን ቀስ ብለን ደግሞ እነሱን ብቻ ከሚሆን ሰፋ ባለ ሁኔታ ኤዥያም ላይ በአብዛኛው እንደዚሁ ለትምህርት የመጡ በቻይና ብዙ አሉ። ኮሪያ ውስጥም እንደዚሁ ለትምህርት የመጡ ብዙ አሉ እና እነሱን አድሬስ ለምን አናደርግም? ከዛም በተጨማሪ በጃፓንም በአውስትራሊያም ደግሞ እንደዚሁ የተለያዩ ትውልደ ኢትዮጵያን ስላሉ እነሱን አድሬስ ብናደርጋቸው ወደፊት እንዴት አብረን መስራት እንችላለን የሚለውን ነገር መነጋገር እንችላለን የሚለው ሀሳብ ከኛ መጣ። መጀመሪያ ታርጌት ልናደርግ የፈለግነው እዚህ ያለውን ሀይል ብቻ ነበረ ህንድ ውስጥ ያለውን። በኋላ ግን ስናየው ይሄ ዌብናር በተለያዩ አህጉሮች እየተካሄደ ነው። ከዚህ በተጨማሪም ይሄን ሪሶርስ በየጊዜው እያንዳንዱ ኤምባሲ ሚኒስትሮቻችንን ወይም ሌሎቹን ተደራዳሪዎቻችንን በየሳምንቱ በየጊዜው ከማስቸገር ይልቅ ሀይላችንን አንድ ላይ ብናመጣ ሰብሰብ ብለን ሰብሰብ ስንል ደግሞ ወደፊትም የተሻለ ነገር ለመስራት ይቻላል ብለን ስላመንን ይሄን ነገር ለማድረግ ያው የኛ ኤምባሲ ውጥኑን ወጠነ። ከዛ በኋላ ከኛ ጋር አብረው ብዙ ጊዜ የምንሰራውን ኤዥያና ፓሲፊክ የሚገኘውን አውስትራሊያን ኤምባሲ አነጋገርን። ይሄ ነው እንግዲህ ልንነሳበት የቻለው ምክንያት። የህዳሴ ግድብ አስመልክቶ እንዳሉት በእስያና አውስትራሊያ ባሉ የኢትዮጵያ ኤምባሲዎችም ተዳምረው በዛም ክፍለ ዓለማት የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን እንዲሁ ታክለው ውይይቱ ተካሂዷል። ውይይቱ ምን ያህል ፍሬያማ ነበር? ውይይቱን ከመጀመራችን በፊት ያቀድናቸው እቅዶች ነበሩ። በዛም ውይይቱን ከጨረስን በኋላም እነዚህ ተባብረን የሰራ ናቸው። ከስድስቱ ኤምባሲዎች ጋርም ውይይቱን ለመገምገም ሞክረናል። ከተለያዩ ደግሞ ውይይቱን ሲሳተፉ ከነበሩ ተሳታፊዎችም አንዳንድ ጥያቄዎችን ጠይቀን ያገኘናቸው ግብረ መልሶች አሉ እና ከነሱ በአጠቃላይ ስናይ ዓላማው በሰፊው ግቡን የመታ ይመስለናል። ምክንያቱም የዚህ ውይይት ዋና አላማ ግልጽ የሆነ መረጃውን ማስተላለፍ ነው። እርግጥ ነው ስለ ህዳሴ ግድብ ከረጅም ጊዜ ጀምሮ በተለያየ ሁኔታ መረጃዎች ይተላለፋሉ። ግን እንደዚህ ወጥ በሆነ ከሶርስ ማውዙ ብዙ ጊዜ የማግኘት እድሉ በተለይ የሚመለከተው ሰው ሰብሰብ ብሎ ይህን መረጃ የማግኘት እድሉ በጣም ብዙ ጊዜ አናሳ ነው። ስለዚህ አንደኛውና ዋና አላማው ይሄ ነው፣ ከሶርስ ማወዙ ይሄንን ነገር መስማት ነው። ሁለተኛው ደግሞ እዚህ አካባቢ ምን እየተከናወነ ነው የሚለው እዚህ አካባቢ ላሉ ኢትዮጵያውያን ማሳወቅና ተነሳሽነትን መፍጠር ነው። ስለዚህ ውይይቱ ከተከናወነ በኋላ ባገኘነው ግብረ መልስ ብዙዎቹ አብረውን ለመስራት ከእኛ ጋር እንደሚፈልጉ በተለያየ ነገር ከኤምባሲዎቹ እና ከቀጥሎም ከኢትዮጵያ መንግስት ጋር ለዚህ ለህዳሴ ግድብ መጨረስ ከዛም በኋላ ደግሞ ሌሎች ተያዥነት ላላቸው ስራዎች ኮንትሪቢዩት ለማድረግ ፈቃደኛ እንደሆኑ ገልጸውልናል። እና በአጠቃላይ ስናየው ከተነሳንበት አላማ አንጻር ያዘጋጀነው ዌብናር በሰፊው ያለምነውን ግብ የመታ ነበር ለማለት ይችላለሁ። እንዲሁም በተሳታፊውም ራሱ አሁን ብናይ ከሶስት መቶ ሀምሳ በላይ ተሳታፊዎች ነበሩ። ውይይቱ ለሁለት ሰዓት አስበን ነበር የጀመርነው። አቅራቢዎቹ ራሳቸው በጣም ደስተኞች እና ኢንትረስትድ ስለነበሩ ረዘም ያለ ሰፋ ያለ መድረክን ለጥያቄ እና መልሱን በመስጠት አብረውን ሚኒስትሮቹን ለረጅም ሰዓት አብረውን ቁጭ ብለው ነበረ። ህዝቡም ሳይሰለች እስከ መጨረሻው ድረስ በጣም ብዙ ሰው አብረውን ተከታትሏል። በፌስቡክም እንዳየነው በየኤምባሲዎቹ በጣም ብዙ ቁጥር ያላቸው ለረጅም ሰዓት አብረውን ቁጭ ብለው አይተዋል እና ይሄን ራሱ ስናይ ኢቭን ሀሳባቸውን ከገለጹልንም ውጭ ያዩንና የተመለከቱንም ብዙዎች ናቸው ብለን እናስባለን። እና አንደኛውና ዋናው ግልጽና ወጥ የሆነ መረጃ ማስተላለፍ ስለሆነ ይህንን አሳክተነዋል ብለን እናምናለን። የህዳሴ ግድብ ለኢትዮጵያ የሚያበረክተው ትሩፋቶቹ ምን ይሆናሉ? ለኢትዮጵያ ህዝብ ሰጠው ፋይዳ ምንድን ነው? እንደሚታወቀው ኢትዮጵያ በዓለም ላይ አናሳ የሆነ የኃይል አቅርቦት ካለባቸው ሀገሮች መካከል አንዷ ናት። ዋናውም ይህም ህዳሴ ግድብ ታልሞ ሲሰራ የመጀመሪያው ቅዱ በቂ ኤሌክትሪሲቲ ወይም ኃይል ኢትዮጵያ ማመንጨት ነው። ስለዚህ የመጀመሪያው ትሩፋት የሚሆነው በቂ ኃይል መስራት ነው። በቂ ኃይል ከመስጠት ባሻገር ግን ይሄን ኃይል ከመብራት ከመሆን ውጪ ወደፊት ለተለያዩ አገሪቱ ውስጥ ለሚደረጉ በትምህርት፣ በግብርናም በተለያዩ በኢንዱስትሪ ልማቶች ላይ ለሚደረጉ ሰፊ የልማት ስራዎች በጣም ትልቅ አይነተኛ አስተዋጽኦ እንደሚጫወት ሳይታለም የተፈታ ነገር ነው። ምክንያቱም ማንኛውንም ኢንዱስትሪ ማንኛውንም ልማት ለማካሄድ የኃይል መኖር ትልቁን ሚና ይጫወታል እና ኢትዮጵያ ከዚህ ከግድቡ ከምታመነጨው ኃይል ጋር በተያያዘ ይሄ በቀጥታ ለእነዚህ ኢንዱስትሪዎች መመስረት እና መነቃቃት ከፍተኛ አስተዋጽኦ ይኖረዋል ብለን እናምናለን። ኢንዱስትሪው ደግሞ ብቻውን ምንም ዋጋ የለውም። ኢንዱስትሪው አንድ ኢንዱስትሪ መጣስ ማለት አብሮ ተያይዞ ብዙ የሰው ሀይሎች በዚህ ኢንዱስትሪ ውስጥ ተቀጠሩ ማለት ነው። ስለዚህ በኢትዮጵያ እያደገ ያለውንም የሰው ሀይል ወይም ፖፒሌሽንም ኢንጌጅ የማድረግ ሰፊ ሚና ይኖረዋል ማለት ነው። ከዚህም ባሻገር በጎረቤቶቻችን ሀገሮች ጋር በሰላም ላይ በልማት ላይ ለሚኖረን ትብብርም ከፍተኛ አስተዋጽኦ ያደርግልናል። ምክንያቱም በጥሩና በተመጣጣኝ ዋጋ ይሄ ወደፊት የሚመጣው ሀይል አቅርቦት ለጎረቤቶቻችን ሀገሮች በንግድ መልክ እንደምናቀርብ ይታመናል እና ይሄ ደግሞ ለሀገሪቱ አንደኛ ከጎረቤቶቻችን ጋር ያለውን ትስስር ያጠናክርልናል። ሁለተኛ ደግሞ ይዞም የሚመጣው የፎሪን ከረንሲ በጣም ትልቅ ነው ተብሎ ይታመናል እና በአጠቃላይ ስናየው በፖለቲካውም ፒስን ትብብርን ከመፍጠር አንጻር፣ እንዲሁም ደግሞ ኢኮኖሚንም ከማሳደግ አንጻር፣ እንዲሁም ደግሞ አገር ውስጥ ያሉ ሰዎችንም በቂ የስራ ኃይል እንዲፈጠርላቸው በማድረግ ኢንጌጅ በማድረግ እና ወደፊት የሚኖረውን በግብርናም፣ በትምህርትም፣ በተለያዩ ኢንዱስትሪዎችም የሚኖረውን የአገሪቱን እድገት ለመወሰን ትልቅ አስተዋጽኦ ይኖረዋል ተብሎ ይታመናል። ያደርጋልን ብለን እናምናለን እና እንደዚህ ቁንጽል ሆኖ መብራት ማብራት ብቻ አይሆንም። የሕዳሴ ግድቡ የወደፊት ትሩፋቶቹ በጣም ተያያዥነት ያላቸው እንደውም፣ ሌላው ቢቀር ደግሞ እንደሚታወቀው ያው በጣም አስጨራሽ የሆነ ጉዞ ነው እየተካሄደ ያለው ከምስረታው ጀምሮ እስካሁን ያለው። ይህ የሚያሳየው ምን ያህል አንድ ላይ ሆነን ከሰራን ተባብረን ከሰራን ብዙ ነገር ማድረግ እንደሚቻል። ምክንያቱም ይሄን ጉዳይ ለረጅም ጊዜ የነበሩ የኢትዮጵያ አመራሮች አስበውታል። ግን ለማድረግ እና ወደ መፈጸም አልተቃረቡም። ምክንያቱም ከውጭ እጅግ በጣም ሰፊ ጫናዎች ስላሉ ነው። ከዓለም አቀፍ ደረጃ በጣም ብዙ ጫናዎች አሉ። እነዚህ ይሄ ግድብ እንዳይጀመርም እንዳይሳካም ማለት ነው። ነገር ግን አሁን ወደ መጨረሻው መጀመሪያ እየሄድን ሆኑ ራሱ አንድ የሚያሳየው ነገር አለ ተባብረን ተሰራን ብዙ ነገር ማድረግ እንደምንችል ድህነትን ታሪክ ማድረግ እንደምንችል ያሳየንበት፣ አንዱ የጉዟችን መጀመሪያ ስለሆነ ይህም ለወደፊቱ ለሚኖረን ይሄ በጥንካሬ ላይ ተመስርቶ ለሚሰራ ስራ ትልቅ ትሩፋት ይኖረዋል ብዬ አስባለሁ። እንደሚያውቁት ከለውጡ ሂደት ወዲህ አያለ ኢትዮጵያውያን ሀገራቸውን ባለ አቅማቸው ሁሉ በእውቀትም፣ በገንዘብም በተለያዩ ሌላው ቀርቶ ኢትዮጵያ ደርሶ በመመለስ ብቻ እንኳን በቱሪዝም ዘርፍም ለማገዝ በጎ ፈቃደኝነቱ እና ተነሳሽነቱ አላቸው ከኢትዮጵያ መንግስት በኩልም በጠቅላይ ሚኒስትር አብይ አህመድና ውጭ ጉዳይ ሚኒስትር ገዱ አንዳርጋቸው በኩልም ይኸውጥ ጥሪ በተመሳሳይ መልክ ቀርቧል። በተለይ በውጭ ሀገር በሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን ዘንድ ጥሪው በልካም ሆኖ ግን ምን ማድረግ እንዳለብን ትንሽ ብጅታል ና ያንን በተለየ መልኩ ለምሳሌ በእውቀት ዘርፍ ተሰማርተው ያሉ ለፖሊሲ ግብአት የሚሆኑ ነገሮችን ጽፎ ማዘጋጀት ወይም ደግሞ በሙያቸው እዛ ድረስ ሄደው የተለያዩ ግልጋሎቶችን ማበርከት። ለምሳሌ ጠቅላይ ሚኒስትር አብይ አንዱ የአረንጓዴ አሻራ የችግ ሊዲን ተከላ እንቅስቃሴን ተከትሎ በተለያዩ የምንኖርበት ዓለም በአሜሪካም፣ በአውስትራሊያ፣ ህንድ በተለያዩ የምንኖርበት ክፍለ ዓለማት ውስጥ እኛን አስመልክቶ የተወሰኑ ቦታዎች ይሄ ቦታ ለአሜሪካ ለሚገኙ ይሄን ያህል ቦታ ላይ ይሄን ያህል ሺህ ችግኝ እንዲተክሉ ከልለናል። እዚህ ጋርም ይሄንን ያክል ለአውስትራሊያ እዛ ጋ ይሄን ያክል ለአፍሪካ፣ ለእስያ ተብሎ ቢመደብ እዛ ውስጥ ገንዘባችንን ልከን እኛ በአካል ባንገኝም ሰዎች እንዲሰሩ ችግኝ እንዲተክሉ በእኛ ስም ማድረግ እንችላለን። ያም ዲያስፖራ በአገሩ ላይ እንዲኖረውን አስተዋጽኦ ያበረክታል እና በዚህ መልክ ከፋፍሎ ቢሰጠን ኃላፊነታችን መውጣት እንችላለን። አሁን በጥቅሉ እርዱ የሚለው ነገር ግን ብዙ ብጅታ ፈጥሮብናል የሚሉ ወገኖች አሉና የእርስዎ ምላሽ ምን ይሆናል? እውነት ነው። እንግዲህ እንደሚታወቀው ያው እስካሁን የህዳሴ ግድባችን በጣም ብዙ ገንዘብ ወስዷል። ይህም ብዙ ገንዘብ ከምንም የመጣ አይደለም። በአጠቃላይ ከኢትዮጵያውያን ነው፣ ሀገር ውስጥ ከሚኖሩ እንዲሁም ደግሞ ከሀገር ውጭ ከሚኖሩ ኢትዮጵያውያን ነው። እንዴት ተሰበሰበ፣ እንዴት መጣ የሚለው ራሱን የቻለ ጥናት ቢጠይቅም ማለት ነው። ይህንንም በተደጋጋሚ ለምሳሌ በሸራተን አዲስ የተካሄደ ድምጻችን ለግድባችን የሚል ፕሮግራም ነበረ። እዛ ላይ የህዳሴ ግድብ አስተባባሪዋ የገለጹልን ነገር አለ። ብዙ ሰፊ ገንዘብ ጫገር ከሚኖሩ ከኢትዮጵያውያን እና ከተወለደ ኢትዮጵያውያን እንደመጣ ነግረውናል። ከዚህም በተጨማሪ የእኛን ዌብናር ባዘጋጀንበት ጊዜ የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው የተናገሩት ነገር አሁን ሰሞኑን ስናረግ ከነበርናቸው ለአስጨራሽ ድርድሮች ጀርባ፣ ለተለያዩ ስኬቶቻችን ጀርባ በጣም በአብዛኛው በውጭ የሚኖሩ ልክ ከዲፕሎማቱ እኩል ከኤምባሲዎቻችን እኩል በውጭ የሚኖሩ ኢትዮጵያውያን ሰፊ ኮንትሪቢሽን አድርገው ነበር ብለዋል። ለምሳሌ ብዙ አረብኛ ቋንቋ የሚችሉ ኢትዮጵያውያን በተለያዩ አረብኛ የሚናገሩ ቴሌቪዥን እና ራዲዮዎች ላይ በመቅረብ የኢትዮጵያን ዓላማ ዲፌንድ ያደረጉ ነበረ። እንዲሁም ደግሞ አሉታዊ የሆኑ በግብጽ ሲቀርቡ የነበሩ የተለያዩ ጽሑፎችንም እንደዚሁ ዲፌንድ ሲያደርጉ ነበረ። ይሄ ቋንቋ በመቻላቸው እና የኢትዮጵያዊነት ስሜታቸው ስላስገደዳቸው የተሰራ ነገር ነው። በተመሳሳይም እንደዚሁ በተለያዩ አገር የሚገኙ ኢትዮጵያውያን በጣም ብዙ ፖሊሲ ሜከሮችን ሎቢ ሲያደርጉ ነበረ። አሜሪካ እና በተለያየ ቦታ የሚገኙ ኢትዮጵያውያን ይህንን ሲሰሩ ነበረ። ለምንድን ነው እነዚህ ኢትዮጵያውያን እዛ አካባቢ አክሰሱ ስላላቸው ቦታው ስላላቸው ነው። በተመሳሳይ ደግሞ የተለያዩ ዩኒቨርሲቲዎች ውስጥ የሚገኙ በኤዥያም እንዲሁም በዩሮፕ የሚገኙ ደግሞ እንደዚሁ የተለያዩ አርቲክሎችን ይጽፉ ነበረ። ይህን ጽሁፋቸውንም ለዓለም ሚዲያ እንዲነበብ ያረጉ ነበረ። በተለይ ካለፉት ሁለት ዓመታት ወዲህ ይሄ ነገር ተጠናክሮ ቀጥሏል። ይሄም ለመንግስታችን ለስኬቱ ከፍተኛ አስተዋጽኦ አድርጎለታል። ሪኮግናይዝም ተደርጓል፣ ተመስግኗልም አሁንም እንደዚሁ ወደፊት ተመሳሳይ ሁኔታዎች ሊቀጥሉ ይገባል። ኮሚቴ አለ፣ ይህንን ጉዳይ የሚያስተባብር ኮሚቴ። ማንኛውም ሰው ፍላጎት ካለው ወደዚህ ኮሚቴ ሀሳቡ ቢቀርብ ያ ኮሚቴ ያንን ሀሳብ እንዴት መሆን እንዳለበት አቅጣጫ ሊጠቁም ይችላል። በኛ ዌብናር ላይም ላስት ዊክ የቀረቡ እትኖች ነበሩ። ከጃፓን እና ከአውስትራሊያ የቀረቡ ተሞክሮዎች ነበሩ። ለዛም መልስ ሲሰጥ ይሄ ኮሚቴው በተለይ ከአውስትራሊያ ጋር እየተሰራ የነበረውን ተሞክሮ በቅንጅት ለማሰራት ያንን ኮሚቴ ኮንታክት ቢያደርጉት አብረው ሊሰሩ እንደሚችሉ በዛ ላይ እንግዳ የነበሩት አቶ ዘሪሆን ገልጸውልናል። ስለዚህ አሁንም እነዚህ አሁን የተባሉት ሀሳቦች በጣም ተቀባይነት ያላቸው ሀሳቦች ናቸው። ኢትዮጵያውያን ባሉበት አካባቢ ኤምባሲዎች አሉ፣ የኢትዮጵያ ተወካዮች አሉ። ከእነሱ ጋር በመተባበር እንዴት እንስራ፣ ወደፊት ምን ኮንትሪቢዩት እናድርግ የሚለውን ነገር መስራት ይቻላል። ይህን ለመቀበል የኢትዮጵያ መንግስትም ዝግጁ ነው። የህዳሴ ኮሚቴ አስተባባሪው ኮሚቴ ዝግጁ ነው። ምክንያቱም እንደታየው በአንድ ጎን ብቻ የሚሰራ ስራ አይደለም። በአንድ አቅጣጫ ብቻ የሚሰራ አይደለም። ሰፊ ስራ ይጠይቃል። ሰፊ ጥረት ይጠይቃል። ዘርፈ ብዙ መሆንም ይጠይቃል። ገንዘብ ብቻውን አይጠቅምም። ገንዘብ አንዱና ትልቁ አካል ሆኖ ግን ለዓለም እየቀረቡ ያሉ ኢትዮጵያን ጥቁር መልክ እያሳዩ እየቀረቡ ያሉ ጽሁፎችን እንዳይጻፉ ማድረግ ወይም ትክክል እንዳልሆኑ ማድረግ ወይም ስለ ኢትዮጵያ መጽሐፍ ግድ ይላል ያስፈልጋል። ከዚህም በተጨማሪ እንደዚሁ ለሚዲያው መናገር ያስፈልጋል። ብዙ ሰዎች እየቀረቡ ኢንተርቪው መስጠት ይኖርባቸዋል። በተለያየ ቋንቋ በአረብኛም ብቻ ሳይሆን በተለያየ በፈረንሳይኛ ይሆናል፣ በጀርመንኛ፣ በእንግሊዝኛ ይሄ ሀብት እንዳለ ይታመናል ኢትዮጵያ በጣም ሰፊ ሀብት አላት የሰው ሀብት አላት በተለያየ አገር ውስጥ ስለዚህ ቅንጅት ይጠይቃል እውነት ነው ቅንጅት ይጠይቃል መንግስትም የጠየቀው ገንዘብ ብቻ አይደለም እውቀትንም ጠይቋል ሌሎች አይነት ሀሳቦችንም ጠይቋል እዛ የተቋቋመ ኮሚቴ አለ ሁሉም በኤምባሲ ያለው በአቅራቢያው ከኤምባሲዎቹ ጋር በመነጋገር ይህንን ሀሳብ ይዞ በመሄድ ይህ ሀሳብ ፍሬ እንዲያፈራ ቅድም የተባለውን በአረንጓዴ አሻራንም በማሳረፍ አንጻር ብዙ ሊሰሩ የሚችሉ ነገሮች አሉ። ምክንያቱም ዋነኞቹ ናቸው። እዛ አካባቢ ያለው ተፋሰስ አካባቢ ላይ አረንጓዴ ልማት ካልተሰራ የአባይ ሕልውናንም ያልሆነ ነገር ላይ ሊያቆመው ይችላል። ስለዚህ እርስ ያቀረቡት አሁን ሀሳቦች በጣም ተመራጭና ድጋፍ የሚኖራቸው ናቸው። ግን በቅንጅት ይፈልጋሉ። እነዚህ ሀሳቦችን ለሚመለከተው አካል ቅርብ ካላቸው ኤምባሲዎች ጋር ተባብረው ይሄን ሀሳብ ቢያቀርቡ ኤምባሲዎቹ ደግሞ ለመንግሥታችን በማቅረብ ወደ ስራ ላይ ሊወሩ ይችላሉ ብዬ አስባለሁ። በዌቢናሩ መጨረሻ ላይ በቻይና ኢትዮጵያ አምባሳደር ተሾመ ቶጋ በኩል የቀረበ የማጠቃለያ ሀሳብ ላይ አንድ ያነሱት ቢኖር ይሄ ጅምራችን እንጂ በዚሁም መቋጫችን አይሆንም እና ከዚህ ቀጥሎ በእስያ አቀፍ የሆነ አንድ የትብብር ኮሚቴ ይኖረናል ወይም መድረክ ይኖረናል ብለዋል። ያ ምን ማለት ነው? አላማና ግቦቹ ወዴት የሚያመሩ ናቸው? እንግዲህ እንደምናውቀው እስከዛሬ ኢትዮጵያውያን እና ትውልደ ኢትዮጵያውያን ያው በሰፊው በሁሉም ክፍለ ዓለም ተሰራጭቶ ይገኛሉ። ነገር ግን በአብዛኛው ጉልበቱም፣ ገንዘቡም እውቀቱም መጣ የሚባለው አሜሪካ አካባቢ፣ ካናዳ እንዲሁም ዩሮፕ አካባቢ ካሉ ነው። ኤዥያ ካለው ጋር አለ፣ ግን ጎላ ብሎ ሲወራ እዙም ሰምተን አናቅም። ነገር ግን አሁን የዓለምን አቅጣጫ በምናይበት ጊዜ ኤዥያ አካባቢ በጣም በማደግ ላይ ያሉ አገሮች አሉ። በጣም በማደግ ላይ ያለ ኢኮኖሚ አለ። በጣም ሰፊ ህዝቦች አሉ። ከኢትዮጵያ ጋር በባህልም በተለያየ በአኗኗርም ተመሳሳይነት ያላቸው የሚመስሉ ብዙ ብዙ ብዙ ሀገራት አሉ። ከምንም በላይ ደግሞ አዳዲስ ቴክኖሎጂዎች፣ ቀላል ቴክኖሎጂዎች በቀላሉ ሀገራችን ገብተው ስለሆነው ስራ ላይ ሊውሉ የሚችሉ ቀላል ቴክኖሎጂ እሳቤ ያለበት ሀገር ነው። በዚህ ሀገር ውስጥ ደግሞ በአሁን ጊዜ ትንሽ የማይባሉ ኢትዮጵያውያን በትምህርት ላይ ይገኛሉ በማስተማር ይገኛሉ። ትልልቅ ዩኒቨርሲቲዎች ጋር በመቀናጀት አገር ቤት ካሉት ጋር ሲሰሩ ይገኛሉ እና ይሄ ትልቅ ፖቴንሻል ነው። ዝም ብለው መጥተው ተምረው ብቻ መሄድ ሳይሆን፣ ካሉበት ቅድም እንዳልነው፣ ይሄ የህዳሴ ግድብ ከተገደበ በኋላ ኃይል ያመነጫል። ግን ያ ኃይል ከዛ በኋላ ምንድ ነው የሚሆነው? ወደ ምን አይነት ኢንዱስትሪ ነው የሚቀየረው? ኢንዱስትሪዎቹ እንዴት ይምጡ? ከየት ይምጡ? ምን አይነት ኢንዱስትሪ ይምጣ የሚሉትን ተሞክሮች ለመውሰድ እዚህ ኤዥያ አካባቢ ያሉ ሀገሮች በጣም ትልቅ ሚና ይጫወታሉ ብለን ተስፋ እናደርጋለን። ይህንን ደግሞ ነገር ልናገኝ የምንችለው እዚህ ሀገር ውስጥ ካሉ በአሁን ጊዜ ካሉ ኢትዮጵያውያን ነው። በትምህርት በማስተማር በንግድ በተለያየ በመኖር ላይ ያሉ ኢትዮጵያውያን አሉ፣ ወይም ትውልድ ኢትዮጵያውያን አሉ። ስለዚህ እነዚህን ሰዎችን በማስተባበር አንድ ኔትወርክ የመፍጠር ዓላማ አለ። መጀመሪያ ከየኤምባሲያችን ጋር ያሉን ሪሶርሶች አይደንቲፋይ አድርገን በመቀጠል ደግሞ እርስ በርሳቸው ኤዥያ ውስጥ ያሉ ሳም ካይንድ ኦፍ ኔትወርክ እንዲፈጥሩ አድርገን፣ እነሱ ኦን አድርገውት ግን ኤምባሲዎች እያስተባበሩት፣ ቅድም ለምሳሌ የተባሉትን ሀሳቦች ሲመጡ በዚህ መንገድ እንርዳ፣ በዛ መንገድ እንርዳ የሚሆነውን ነገር በቀጥታ ከመንግሥታችን ጋር እንደ ድልድይ ሆነን ኤምባሲ እያገናኛቸው፣ እነሱ ግን እርስ በርሳቸው ኔትወርክ ዶሆኖ ኮሪያ ምን አለ፣ ጃፓን ምን አለ፣ ቻይና ምን አለ፣ አውስትራሊያ ምን አለ ህንድ ምን አለ የሚለውን ነገር አይደንቲፋይ እየተደረገ በእነሱ እሳቤ የሚመጡትን ሀሳቦች ኦርጋናይዝ በማድረግ አንድ ኔትወርክ ፈጥረን ኤዥያ ዋይድ የሆነ ለህዳሴ ግድቡም ለዛም ብቻ ሳይሆን ሌሎች ተያያዥነት ላላቸው ፕሮጀክቶች እና ሀገር አቀፍ ለሆኑ ለተለያዩ ወደፊት ብዙ ሊያሰሩ ለሚችሉ ስራዎች አንድ ኤዥያ ዋይድ የሆነ ኔትወርክ የመፍጠር እቅድ አለን። ከንትኑም በኋላ ከዌብናሩም በኋላ በኤዥያ የምንገኝ አምባሳደሮች እንደገና ስብሰባ አድርገን አንደኛ ው ዝነራችንን ገምግመን ከዛም በኋላ ደግሞ እንዴት እንሄድ የሚለውን ተነጋግረንበት ኮንሴፕት ነው እያዘጋጀን ና እየሰራን ነው የምንገኘው። በአሁኑ ሰዓት የኢትዮጵያና የህንድ ግንኙነት በርካታ ዓመታትን ያሸመገለ ነው። አሁን እርሶ በህንድ የኢትዮጵያ አምባሳደር ነት የሁለቱ አገራት ዲፕሎማሲያዊ ግንኙነት ከየት ተነስቶ የድ ደርሷል ማለት ይቻላል? በህንድ የሚኖሩ ኢትዮጵያውያን ጋር ኤምባሲው ያለው ግንኙነትና ትብብሮች ምን ይመስላሉ? እውነት ነው ህንድ ከኢትዮጵያ ጋር በጣም ታሪካዊ ግንኙነት ለረጅም ጊዜ ያላት ሀገር ናት። ነገር ግን በዚህ በዲፕሎማቲክ ግንኙነታችን የጀመረው የዛሬ ሰባ አንድ አመት አካባቢ ነው። ህንዶች በአስራ ዘጠኝ አርባ ሰባት ላይ ነፃነታቸውን ካገኙ በኋላ ወዲያው በአመቱ በአስራ ዘጠኝ አርባ ስምንት ካልተሰፋት በፈረንጆች ነው ይሄ የኢትዮጵያ ኤምባሲ የተመሰረተው። የኢትዮጵያ ኤምባሲ በህንድ በነገራችን ላይ ከአፍሪካ የመጀመሪያው ኤምባሲ ነው። ከዛን ጊዜ ጀምሮ ዲፕሎማቲክ ሪሌሽናችን አለ። በአብዛኛው ቅድመ ግንኙነታችን የሚያተኮር የነበረው ትምህርት ላይ ነበረ። በጣም ብዙ የህንድ መምህራን ኢትዮጵያ ውስጥ ሄደው ትምህርት ያስተምሩ ነበረ ከሆነ ጊዜ በኋላ ደግሞ ብዙ የኢትዮጵያ ተማሪዎች ወደ ህንድ እየመጡ ትምህርት በመንግስት ስኮላርሽፕ አማካኝነት ትምህርት ይወስዱ ነበረ። ያ አሁንም ቀጥሏል። ከዛ ባሻገር ደግሞ ካለፉት ከአስራ አምስት ዓመታት ወዲህ ደግሞ በኢኮኖሚውም ያለን ግንኙነት በጣም እየተጠናከረ መጥቷል። በጣም ብዙ የህንድ ኢንቨስተሮች ኢትዮጵያ ውስጥ ገብተው በተለይ በጨርቃጨርቅ ዙሪያ እና በዚህ በፋርማሴቲካል ኢንቨስት እያደረጉ ይገኛሉ። ከረንትሊ ከአምስት መቶ በላይ የህንድ ኩባንያዎች ኢትዮጵያ ውስጥ ተመዝግቦ ይገኛሉ። በፖለቲካውም ረገድ ህንድን የኢትዮጵያ ስትራቴጂካዊ አጋር ለማድረግ እየተሰራ ይገኛል። እርግጥ ነው ህንድ እንደ ሌሎቹ ሀገሮች ኢትዮጵያ ውስጥ በጣም ብዙ ዲያስፖራ የላትም። ነገር ግን ህንድ ደግሞ በንግድም ያውቅት እንዳልኩት ብዙ ኢንቨስተሮች እዛ አሉ። ኢትዮጵያም ከህንድ በጣም ብዙ እቃዎችን ታስገባለች በንግድ ማለት ነው። ኢትዮጵያም የሚሸጡ የተለያዩ የቅባት እህሎችን ወደዚህ እናመጣለን። ስለዚህ በንግዱም ያለው እንቅስቃሴ ከፍተኛ ስለሆነ፣ እንዲሁም ደግሞ አሁን ፖለቲካዊ ግንኙነታችንን ሞሮፍ ስትራቴጂካዊ ለማድረግ በመሪዎችም፣ ሌሎችም በከፍተኛ ባለስልጣናት የሚደረጉ ግንኙነቶችን ወደፊት እያበዛን ያንን ነገር ወደ ስትራቴጂካዊ ግንኙነት ለማጠናከር በመስራት ላይ እንገኛለን። ከዛ በተጨማሪ ከህንድ ጋር ካሉን ኢትዮጵያውያን ጋር ያለን ግንኙነት በአብዛኛው ያው ህንድ ውስጥ ያሉት ኢትዮጵያውያን ተማሪዎች ናቸው። ለተወሰነ ጊዜ እዚህ መጥተው የሚመለሱ ናቸው። በአብዛኛው ዲያስፖራ አልፎ አልፎ የተለያዩ የኢንተርናሽናል ኦርጋናይዜሽኖች ውስጥ በስራ ከሚያገለግሉ ኢትዮጵያውያን በስተቀረ ኢትዮጵያዊ ዲያስፖራ በመላውህን የለም። ነገር ግን እነዚህም ተማሪዎች ቢሆኑ በሚኖሩበት ተወሰነ የትምህርት አመታት ውስጥ ከኛ ጋር ጥሩ ግንኙነት እንዲኖራቸው ማድረግ ለወደፊቱም ሀገራችንም ውጭ ካሉ ኢትዮጵያን ጋር ለሚኖራት ግንኙነት ትልቅ ሚና እንደሚጫወት እነሱም ደግሞ ሀገር ቤት ከተመለሱ በኋላ ከፍተኛ ሚና እንዲጫወቱ ለማድረግ ይረዳል ብለን ስለምናስብ በተለይ በአሁኑ ሰዓት በጣም ከተማሪዎቹ ጋር ቀጥተኛ ግንኙነት አለን። የተማሪ ተወካዮች አሉ፣ የተለያዩ አደረጃጀቶች አሉ። ለህዝብ ክንፍ አይነት ነገር ነው የምንጠቀምባቸው። ሪሶርሶችንም አይደንቲፋይ ከማድረግ ስራዎችንም ሀገር ውስጥ ያሉ ነገሮችንም ከዚህ ሀገር ያሉ ነገሮችንም አይደንቲፋይ ከማድረግ እና ተባብረን ከመስራት አንጻር አይ ቲንክ በጣም ጠንከር ያለ ግንኙነት አለን። ብዙ ናቸው። አንድ ቦታ አይደሉም። ኦልሞስት በመላው ህንድ ነው እነዚህ ተማሪዎች ተበታትነው የሚገኙት። ነገር ግን በተለያዩ ጊዜዎች አብረን እንሰራለን። ኢትዮጵያ የተለያየ የባህል እንትኖችን ማሳየት ሲኖርባት አንዳንድ ጊዜ ኤምባሲውን ላይሄድ ይችላል። እነዚህ ተማሪዎቻችንን ባሉበት ቦታ ሆነው ያላቸውን ኢትዮጵያን አልባሳት የኢትዮጵያን ምግቦች እያቀረቡ ኢትዮጵያን እንዲያስተዋውቁ እናደርጋለን እና ኢትዮጵያን በማስተዋወቅ እዚህ ያለውንም የተለያዩ ሪሶርሶችንን አይደንቲፋይ አድርጎ ለሀገር ቤት ቴክኖሎጂዎችን ከማሸጋገር አንጻር ከፍተኛ ስራ እየሰራን ነው። አይ ቲንክ ወደፊትም ይህን ነገር አጠናክረን የምትቀጠል እንዳለብንም እናስባለን። የዚህም ቅድም ያወራ ነው የአንደኛው ዌቢናሩም አላማ እነዚህን ሪሶርሶቻችንን ነገ ተመልሰው ሀገር ቤት የሚያገለግሉ ስለሆኑ ከወዲሁ አብረ በመስራት ከመንግስት ከእነሱ ጎን መሆኑን በማሳየት ከመንግስት ጋር ያላቸውን ግንኙነት እንዲያጠናክሩ ማድረግ ነው። እና በጣም ጠንከረ ያለ ግንኙነት አለን ማለት እችላለሁ። የመልካም በህንድ የኢፌዴሪ ባለሙሉ ስልጣን አምባሳደር ዶክተር ትዝታ ሙሉጌታ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።